ትላንት ረፋድ በሞያሌ በተከሰተው ግጭት ስምንት ሰዎች እንደሞቱና ከአርባ በላይ እንደቆሰሉ የሞያሌ ሆስፒታል ገለጸ። በሆስፒታሉ ጠቅላይ ዶክተር የሆኑት ዶክተር ንጉሱ አዱኛ እንደተናገሩት ከሞቱ ሰዎች ህጻናት እንደነበሩበት ገልጸዋል። ለመታከም ወደ ሞያሌ ከመጡ ከአርባ በላይ ቁስሎኞችም ከአስራ ሶስት በላይ ወደ የቦሊ ሆስፒታልና ሶዶ ሆስፒታል እንደተላኩም ገልጸዋል። የትላንቱ የሞያሌ ግጭት ከተማዋ አምስት የተለያዩ ቦታዎች የተከሰተ ሲሆን ዛሬ ጠዋትም አንድ ወጣት ከኢትዮጵያ ሶማሌ ክልል በተተኮሰ ጥይት መገደሉን የሞያሌ ከተማ ነዋሪዎች ለአሜሪካ ድምፅ ገልጸዋል። በቦርና ዞን የሞያሌ ወረዳ ጸጥታ ደህንነት ኃላፊ አቶ ንጋቱ ካሳ አሁን የክልሉ መንግስትና የፌዴራል መንግስት በአፋጣኝ መፍትሄ እንዲፈልግ ጠይቀዋል። ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል። ቀጥሎ ይቀርባል። ትናንት ረፋን ላይ በሞያሌ ተከሰቶ በነበረው ግጭት የስምንት ሰዎች ህይወት ማለፉን ከአርባ በላይ ደግሞ እንደቆሰሉ የሞያሌ ሆስፒታል አስታወቀ። የሞያሌ ሆስፒታል ጠቅላላ ዶክተር ዶክተር ንጉሡ አዱኛ ብዙ ሰዎች የተገደሉት በተተኮሰ ጥይት ሲሆን ተወርውሮ የፈነዳው ቦምብ ደግሞ ብዙ የመቁሰል አደጋ እንዳደረሰ ገልጸዋል። ትማ መንገራ ነሞታ ሸንተማቲ ከሆስፒታል ከኛ ጡፋኒ ወደ ሆስፒታላችን የመጡት በግምት ወደ ሀምሳ ሰዎች ይሆናሉ። ከነዚህ ስምንቱ መሞታቸውን ሆስፒታላችን አረጋግጧል። አንዳንዶቹ መንገድ ላይ እያሉ ነው ሕይወታቸው ያለፈው። ሌሎች ሆስፒታል ደርሰው እርዳታ እየተደረገላቸው የሞቱም አሉ። ጉዳታቸው በጣም ከባድ ስለነበር እንጂ እኛ ብዙ ጥረት አድርገናል። ሌሎች አሥራ ሦስት የሚሆኑ ደግሞ ስብራት የደረሰባቸው የደም ሥራቸው የተጎዳና ከባድ ጉዳት የደረሰባቸው ወደ ሌላ ሆስፒታል የተላኩም አሉ። የተቀሩት ከ30 በላይ ሰዎች በሆስፒታላችን እየታከሙ ናቸው። ዶክተር ንጉሱ የሞቱ ሰዎች ወንዶች መሆናቸውን ጠቅሰው ከቆሰሉት ግን ሴቶችና ህጻናት እንደሚገኙበት ገልጸዋል። አቶ ዮሐንስ በቀለ በሞያሌ ከተማ የኢትዮጵያ ሶማሌ ክልል ነዋሪ ናቸው። ግጭቱ ስከሰች ቤተሰባቸውን ይዘው ወደ ኦሮሚያ ክልል ሸሽተው እንዳሉ ገልጸው ቤታቸውን ሊጠብቅ የቀረ ታላቁ ልጃቸው ኤፍሬም ዮሐንስ እንደተገደለባቸው ይናገራሉ። ቤት ውስጥ እሱ ብቻ ነበር የነበረው ሌሎቻችን ሸሽተን ነበር እሱን ብቻውን ቤት ውስጥ አግኝተው በቢላዎ ወጋግተው ከገደሉት በኋላ የቤት ዕቃውን በሙሉ ዘርፈው ነው የሄዱት። ልጄ ምንም ነገር ውስጥ የለበትም። በቅርቡ ነው ከውጭ ሀገር ሊያየኝ የመጣው። ትንሽም ያመው ነበረ። ትላንት ወደ ቤት መሄድ አልቻለም። መንገዱ ዝግ ስለነበር ለአጅ በርህ ላይ ተመቶ ወድቆ ነው ያለው አሉን። ተነስተን ስንሄድ የልጄን ሬሳ ተሸክመው አመጡልኝ። ይኸው ልጄ ሞቶ ቀረ። ሐዘን ላይ ነኝ። በቦታው የነበሩ የአይን ምስክሮች እንዳሉት በሞያሌ ትናንት የተከሰተው ግጭት ከረፋዶ አምስት ሰዓት አካባቢ ነበር። በቦረና ዞን የሞያሌ ወረዳ የጸጥታና ደህንነት ቢሮ ኃላፊ አቶ ንጋሱ ካሳውን ግጭቱን ያባባሰው የከተማዋን የጸጥታ ሁኔታ ለማጥናት የመጡ የፌደራል መንግስት ልኡካንን የሶማሌ ክልል ነዋሪዎችና ታጣቂዎች አላሳልፍ ሲሉ የተፈጠረ አለመግባባት መሆኑን ለአሜሪካ ድምጽ ተናግረዋል። ነዋሪዎች ግጭቱ የተከሰተው ሞያሌ በአምስት ቦታዎች ማለትም በዜሮ አንድ እና በዜሮ ሁለት ቀበሌ እንዲሁም በዙሪያ ባሉ እንደ ንጫሙቅ፣ ማለብ እና ቀበና የተባሉ የገጠር ቀበሌዎች መሆናቸውን ይናገራሉ። አቶ ቆሩ ቦሩ የደንቢ ቀበሌ ነዋሪ ናቸው። ግጭቱ ሲከሰት ምን እየሆን እንዳለ ለማየት ሲወጡ ከሶማሌ ክልል በመጡ ታጣቂዎች ተኩስ እንደተከፈተባቸው ይናገራሉ። አንቀር ናኖን ክያ ገንዲ ክያ ደንብ የለኒ ገንድር ጅራ። ግጭቱ ሲከሰት እኔ በቀዬ ደንቢ የሚባል ቦታ ነበርኩ። ከዚያ ውጊያው ሲካሄድ ወደ ነበረበት ወደ ጫሙቅ መጣን። እኔ የተተኮሰብኝ ጥይት ጉልበቴን መጥቶ ነው ያለፈው፣ ግን አጥንቴን አላገኘም። ከእኔ ጋር የነበሩ ሰዎች ጉዮ የሚባል ወንድሜም ጭምር ታፋውን ነው በጥይት የተመታው። እንደዚህ ከአጠገቤ ወደ ስድስት ሰዎች ቆስለዋል በግጭቱ ነዋሪዎች ከኢትዮጵያ ሶማሌ ክልል መጥተው ተኩሱን የከፈቱት ታጣቂዎች የክልሉ የልዩ ፖሊስ አባላት እንደሆኑ ነው የሚናገሩት። አንድ የሞያሌ ከተማ ነዋሪ ሲናገሩ እኚህ ጥቃቱን የፈጸሙት ታጣቂዎች ከባድ መሳሪያ እንዳነገቡ እና በሞያሌ ወረዳ አስተዳደር ላይ ቦምብ መወርወራቸውንም ገልጸዋል። ልክ ተኩስ እንደተከፈተ ነው ግጭት የተጀመረው። እነሱ ቤታቸው ውስጥ ምሽግ ሰርተው ነበር። እዚያ ውስጥ ተደብቀው ሰው ላይ መተኮስ ጀመሩ። ሰዎችም የመከላከል እርምጃ ወሰዱ። ልዩ ፖሊስ አባላትም መጥተው በኦሮሚያ ክልል ፖሊሶች ላይ ተኩስ ከፈቱ። አሁን ራሱ ቀደም ሲል አንድ ሰው ገለዋል። ቀብር ላይ ናቸው ሰዎቹ። ብዙ ቤቶችም ተቃጥለዋል። የሶማሌ ክልል ጤና ቢሮ፣ ፍርድ ቤትና የሞያሌ ዜሮ አንድ ቀበሌ አስተዳደር ተቃጥለዋል። በኦሮሚያ በኩል ብዙ ቤት ባይቃጠልም በጥይት ግን ብዙ ቤት ተበሳስቷል። በሞያሌ ወረዳ አስተዳደር ላይም ቦምብ ተወርውሮ ነበር የጎዳው ግን የመብራት ፖል ብቻ ነው። የሞያሌ ከተማ ነዋሪዎች በሁለቱ ክልል ነዋሪዎችና የጸጥታ ኃይሎች መካከል የተፈጠረው ግጭት የፌደራል ጸጥታ አካላት ተገቢ እርምጃ ስላልወሰዱ ነገሩ ከቁጥጥር ውጭ እየሆነ እንዳለ ነው ቅሬታ የሚያሰሙት። በትላንቱ ግጭት በሞያሌ ሰፍሮ ያለው የሀገር መከላከያ ሰራዊትም ምንም ጣልቃ ባለመግባቱ በቦታው ያሉትን የመከላከያ ሰራዊት ኃይልን እየወቀሱ ነው ዛሬም ተጨማሪ የመከላከያ ኃይል ወደ ሞያሌ እንደገባ ነዋሪዎች ጨምረው ገልጸዋል በሞያሌ የኦሮሚያ ፖሊስ ኃይልም ትጥቁን እንዲፈታ እንደተገደደ ነው ለአሜሪካ ድምጽ የተናገሩት ነዋሪዎች ያነሱትን ቅሬታ በቦረና ዞን ለሞያሌ ወረዳ ጽጥታና ደህንነት ቢሮ ኃላፊ አቶ ንጉሱ ካሶን ጠይቀን የምከተለውን መልስ ሰጥተናል እንጅራ አም ትቀቃገባ በእርግጥ ይሄ ቅሬታ አለ። ተኩስ መቆም አለበት፣ ከተማዋም መረጋጋት አለባት ብለው የኦሮሚያ ፖሊስ ትጥቅ እንዲያስቀምጥና የፌዴራል የጸጥታ አካላት ኃላፊነቱን እንዲረከቡ ተደርጓል። የፌዴራል ፀጥታ ኃይል ተጨማሪ ጦር አስገብቷል። የተሰጠውን ትዕዛዝ የተላለፈ ተጠያቂ ይደረጋል ተብሏል። እኛ እንቀበለዋለን። ነገር ግን እነሱ ያከብሩታል የሚል ግምት የለንም። በከተማም እንዲሁም በገጠር እየተካሄደ ያለው ጦርነት እንዲቆም እያሉ ነው። በፊትም የነሱ ሰዎች ናቸው እኛን የወጉን። እኛ ሰላማዊ ሰዎች ነን። እኛ ይህንን ችግር ለክልልና ለጠቅላይ ሚኒስትሩ ቢሮ አቤት እያልን ነበር። ነገር ግን እያገኘን ያለ ነው መልስ አጥጋቢ አይደለም። ስለዚህ ጉዳዩ የሚመለከታቸው አካላት በአስቸኳይ መፍትሄ መስጠት አለባቸው። ነገሩ እዚህ ካሉ የጸጥታ ኃይሎች በላይ ሆኗል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ ወንጀሉን የፈጸሙ አባላት ለሕግ መቅረብ እንዳለባቸው ተናግረዋል። በሞያሌ ባለፈው ወር ሕዝብ ላይ የእጅ ቦምብ ሊወረውሩ የነበሩ ታጣቂዎች በኮማንድ ፖስት በቁጥጥር ውለው የነበሩ ሲሆን እስካሁን የክስ ሂደታቸው ከምን እንደደረሰ በይፋ የተነገረ ነገር የለም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ